በሶማሊያ ዋና ከተማ ሞቅዲሹ በዕለተ ቅዳሜ በደረቅ ጭነት ማጓጓዣ ተሽከርካሪ ላይ የተጠመደ ቦምብ በማፈንዳት በተፈጸመው ጥቃት የሞቱ ሰዎች ቁጥር ወደ 276 አሻቅቧል። ሶማሊያ በአደጋው ሕይወታቸውን ላጡ ዜጎቿ የቀብር ስነ ስርዓት እያካሄደች ሲሆን የሟቾች ቁጥር ከዚህም በላይ ሊጨምር እንደሚችል መንግስት አስታውቋል። ጋዜጠኛ ሐሳን ኢስቲላ እንደሚለው ሞቅዲሹ ዛሬ ሐዘን ተጭኗታል። ዛሬ የሞቃዲሾ ከተማ በጥልቅ አዘን ውስጥ ትገኛለች። ብዙ ሰዎች በፍንዳታው የቆሰሉ ሰዎች ከተኙባቸው ሆስፒታሎች ደጃፍ ተቀምጠዋል። የሶማሊያ መንግስት ባለስልጣናትና የተለያዩ ወገኖች ሆስፒታሎቹን እያገዙ ነው። ደም የሚሰጡም አሉ። 276 ሰዎች የገደለው የቦምብ ጥቃት ከተፈጸመ በኋላ ትናንት ከሰዓት የተቆጡ ሰዎች ወደ ሞቃዲሾ አደባባይ ወጥተው ነበር። ጥቃቱ ከተፈጸመበት ቦታ ሰልፍ የወጡት ሰዎች አደጋውን ሲያወግዙ ነበር። የሶማሊያ መንግስት የከተማዋን ጸጥታ ለማስጠበቅ ብዙ መስራት እንዳለበትም ጠይቀዋል። ኢትዮጵያ፣ ቱርክና ኬንያ የሶማሊያ መንግስት ብሔራዊ አደጋ ሲል ለጠራው ጥቃት የሕክምና ባለሙያዎችን ለመላክ ፈቃደኝነታቸውን አሳይተዋል። ከሰባ በላይ ቁስለኞች ለተጨማሪ ሕክምና ወደ ቱርክ ተወስደዋል። የሶማሊያ ሆስፒታሎችና የሕክምና ተቋማት የከፋ ጉዳት የደረሰባቸውን ለማከም በመታገል ላይ ይገኛሉ። የሞቅዲሹ ነዋሪዋ ረሂማ አብዲ አሊ እንደሚሉት የዕለተ ቅዳሜውን ያክል የከፋ ጥቃት በህይወታቸው አይተው አያውቁም። ቅዳሜ ዕለት የታዘብነው ጭፍጨፋ ነው። እንዲህ ያለ ነገር ባለፉት 27 ዓመታት አልተመለከትኩም። የአንድ ትንሽ ልጅ ጭንቅላት መሬት ወድቆ አይቻለሁ። እናቱና ሌሎች ልጆች በፍንዳታው ጭንቅላታቸው ተቆርጦ ከአጠገቡ ወድቀው ነበረ። ሰዎች የተበጣጠሱ አካላትን ለየብቻቸው ለመቅበር ተገደዋል። እጅግ አሰቃቂ ሁኔታ ነበረ። ለጥቃቱ እስካሁን በይፋ ኃላፊነት የወሰደ ወገን ባይኖርም ሶማሊያውያን አደባባይ ወጥተው እጁ አለበት ያሉትን የአልሸባብ ታጣቂ ቡድን አውግዘዋል። በሆስፒታሎች ተዘዋውረው ቁስለኞችን የጎበኙት ፕሬዚዳንት ሙሐመድ አብዱላሂ ሙሐመድን ቢሆኑ የሶማሊያ ታሪክ የከፋ የተባለውን ጥቃት ያደረሰው መንግስታቸውን ሊጥል ያደፈጠው አልሸባብ ለመሆኑ ጥርጣሬ አልገባቸውም። ፈልኪ ማንተ ዳይ ፎሽ ሁማ። ይህ አሰቃቂና አልሻባብ ንጹሐን ዜጎችን ኢላማ ማድረጉን እንደቀጠለ የሚያሳይ ጥቃት ነው። የሶማሊያ ህብረተሰብ ከሌላ ጊዜ በላይ የቡድኑን ሰይጣናዊ እቅድ ማወቅ አለበት። ከሞቅዲሹ ነዋሪዎች መካከል አሁንም ወዳጅ ዘመዶቻቸው የገቡበት የጠፋቸው ፍለጋ የሚገቡ በርካቶች ናቸው። የሶማሊያ መንግስት የማፈላለጉን ዘመቻ የሚያግዝ ኮሚቴ ማቋቋሙን አስታውቋል። ከተቀበሩ ሰዎች መካከል አንድ መቶ ያክሉ ማንነታቸውን ቀርቶ ጾታቸውን እንኳ ለመለየት አለመቻሉን መንግስት መንግስት ጨምሮ ገልጧል። የሶማሊያ የጸጥታ መስሪያ ቤቶች በበኩላቸው የጥቃቱን ፈጻሚ ማንነት ፈትሾ ለማግኘት ምርመራ መጀመራቸውን ገልጧል። በጄምስ ፋውንዴሽን የምስራቅ አፍሪቃ ፖለቲካ ተንታኙና ጋዜጠኛው ሙሂያዲን ሮብሌ እንደሚለው የጥቃቱ ፈጻሚ አልሸባብ ነው የሚለው ድምዳሜ ሚዛን ይደፋል። አልሸባብ ይህንን ጥቃት ለመፈጸሙ ማረጋገጫም ሆነ ማስተባበያ አልሰጠም። ታጣቂ ቡድኑ ይህን ያህል ጉዳት ያደረሱም ባይሆኑ ተመሳሳይ ጥቃቶችን ግን ሲፈጽም ቆይቷል። የመንግስት ባለስልጣናት ጥቃቱን የፈጸመው አልሸባብ ነው እያሉ ነው። ሌላ የሚጠረጠር ወገን ባለመኖሩም ብዙ ሰው ተመሳሳይ ሀሳብ አለው። አልሸባብ መንግስቱን ሲዋጋ በሰላማዊ ሰዎች ላይም እንዲህ አይነት መሰል ጥቃቶች ሲፈጽም ቆይቷል። ሁሉም ምልክቶ ከዚህ ጥቃት ጀርባ የአልሻባብ እጅ መኖሩን የሚጠቁሙ ናቸው። ፎርማጆ በሚለው ቅጽል ስማቸው የሚታወቁት ፕሬዚዳንት ሞሐመድ አብዱላሂ ሞሐመድ የሶስት ቀናት ብሔራዊ ሀዘን አውጀዋል። በሳውዲ አረቢያና ኳታር መካከል የተፈጠረው ፍጥጫ ባህር አቋርጦ የተጫናቸው ፕሬዚዳንቱ የሞቅዲሾ ጥቃት መንበረ ስልጣናቸውን የሚነቀንቅ ሌላ ፈተና ሊሆንባቸው ይችላል።